የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዚዳንት ሼህ መሐመድ አሚን እንደሚሉት የዘንድሮ የሀጅ መርሃ ግብር በታቀደለት መልኩ ከሌሎች ዓመታትም በተሻለ ሁኔታ እየተጠናቀቀ ነው። ከአራት ሀጃጆች ሞት በስተቀር ከ8ሺ በላይ የሚሆኑት ሀጃጆች ወደ ሀገር እየተመለሱ ነው። የሀጅ ኦፕሬሽናችን በጥሩ ሁኔታ እየሄደ ነው ያለው፣ አራተኛው ፌዝ ወደ ሀገር የመመለሱ ስራም ጀምረናል። አሁን ወደ አራት ሺ ተጠግተዋል። ዛሬ ጨምሮ ያመጣናቸውን ግማሽ ያህል ወደ አገር ቤት ልሰናል። በቁጥር አራት የሚሆኑ ሀጃጆች ሆስፒታል ተኝተው በሕክምና ላይ እያሉ እዛው ሆስፒታል ውስጥ ሕይወታቸው አልፏል። የጠቅላይ ምክር ቤቱ ፕሬዚዳንት እንደሚሉት ከሀገር ቤት ከመነሳታቸው በፊት ካለው የሀጃጆች ብዛትና ከሙቀቱ ከፍተኛነት አንጻር በእድሜ ለገፉ ጉዞ ማድረግ እንደማይመከር አሳውቀዋቸዋል። ሶስቱ በጣም ትልልቅ እድሜያቸው ወደ ሰማኒያ የሚጠጉ ናቸው። አንድ ሰው ብቻ መካከለኛ እድሜ ላይ የነበሩ ናቸው። እድሜው ከዚህ በላይ የሆነ ሰው መምጣት አይችልም የሚል በሸሪዓ ስለሌለ እንጂ እነሱ ሰዎች ባይመጡ ይመከራል። እኛም አገር ቤት ላይ ትንሽ ለማጣራት ሞክረን ነበረ። ግን ያው መብታችን ነው እኛ እዛ ሄደን መሞትም እንፈልጋለን። እዛ ሄደው መሞትም እንደ ትልቅ ጽድቅ ይቆጠራል በማለት ብዙዎቹ ተከራክረው በፍላጎታቸው ወደዚህ የመጡ ነበሩ። በአንጻሩም የኢትዮጵያ እስልምና ጠቅላይ ምክር ቤት የሚመራው የኢትዮጵያውያን የሀጅ መርሃ ግብር በብዙ ችግሮች የተተበተበ መሆኑን ስማችን አይጠቀስ ያሉ አንዳንድ ሀጃጆች ይናገራሉ። በለምሶ ወቅፍ ነው የገፈል ነው። ስለዚህ ምግብ አለቀ ይባላል አይችልም። አሁን ግን ጠዋት ላይ በጠዋት ካልተነሳ አለቀ ስለሚባል ምሳ ላይ በጊዜ ከሄደህ ካልወሰድክ አለቀ ሲባል ሰው ሲባላ ነው። ለምን አለቀ ስለሚባል፣ ይሄ ደግሞ ምን ማረጋገጫ ይሆናል? እነሱ ገዝቶ በሰው ቁጥር የሚያመጡት ሳይሆን በሰደቃ የሚያመጡት ስለሆነ ነው። እኔ በተፈርኩት አገልግሎት ልክ ከሆነ የሚያጋጭ ነገር የለው። አጠቃላይ እዚህ ያለው አገልግሎት ኢትዮጵያን ያወረደ። እንዴት ያወረደው? አንደኛ የሚያቀላጅ ሰው ባለመኖሩ ባስ ቦታ ላይ የእኛ ሰው ሲደባደብ፣ አንዱ በአንዱ ላይ ሲደራረብ ድራማ ነው የምታየው። ምግብ ቦታ ላይ ተይክ ሲሰባበር ታየዋለን አስተባባሪ የለው። የጠቅላይ ምክር ቤቱ ፕሬዚዳንት ሼህ መሐመድ ጀማልም ከተነሱ ቅሬታዎች አንዳንዶቹን ይቀበላሉ። አዎ፣ አልፎ አልፎ እንዲህ አይነት ሁኔታ ይኖራል። በእርግጥ ምግቡም ውሃውም እጅግ በጣም ከሌሎች ጊዜያት በተሻለ ሁኔታ ነው አቅርቦቱ ያለው። ግን አንዳንዶቹ ትዕግስት የማጣትና እስኪታደልና እስከ መጨረሻው ታድሎ እስኪደረስ ድረስ ላለመጠበቅ የሚደረግ አልፎ አልፎ ሚና ላይ ነበረ። አስተያየት ሰጪዎች እንደሚሉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅን መርሃ ግብር በሙሉ ጠቅልሎ መያዝ የለበትም። የአውሮፕላን ትኬት ሽያጭም ሆነ ሌሎች አገልግሎቶችን ከእነርሱ ውጪ ከሌሎች እንዳይገኝ አድርገውታል። የኢትዮጵያ አየር መንገድ ከአዲስ አበባ ጂዳ ደርሶ መልስ ጉዞ ዋጋው 12,000 ብር መሆኑን በድረገጹ ተቀምጧል። ይሁንና ለሀጅ የደርሶ መልስ ጉዞ 22,000 ብር ማስከፈሉን ብዙ ሀጃጆች ይወቅሳሉ። የጠቅላይ ምክር ቤቱ ፕሬዚዳንት ሼህ መሐመድ አሚን ግን ከአየር መንገዱ ጋር በተደጋጋሚ በጉዳዩ ላይ መነጋገራቸውን ይገልጻሉ። አየር መንገዱ ለሀጅ ጉዞ የተለየ በረራ መርሃ ግብር ስለሚከተል ዋጋውም በሌሎች አየር መንገዶችም ቢሆን ለሀጅ ወቅት ተቀራራቢ መሆኑንም ያብራራሉ። አንዳንድ ሀጃጆች ግን ጠቅላይ ምክር ቤቱ የሀጅ መርሃ ግብሩን በተመለከተ ቆም ብሎ ማሰብ እንደሚገባው ያሰምሩበታል። ቆም ብለው ራሳቸውን ገምግመው ካላስተካከሉ ኢትዮጵያ ወክለው እዚህ ቦታ ላይ ለመቆም ምንም ምንም ምንም ምንም ብቃት የላቸውም። ለምን የሚቆጠር ነው፣ ቆጥረን የምናስቀምጠው ነው። እያንዳንዱ ነገር መረጃ ያለው ነው። ጠቅላይ ምክር ቤቱም ብዙ ማሻሻል የሚገባው ነገር እንዳለ ያምናል። አንድ ቡድን ተቋቁሞ ጥናት እያደረገና ፕሮፋይል ነገር እያዘጋጀ ያለበት ሁኔታ አለ። እያጠና ነው። አገር ቤት ስንመለስ እሱን ኢምፕሊመንት እናደርጋለን ብለን እናስባል። በዘንድሮ የሀጅ ጉዞ እያንዳንዱ ሀጃጅ ለደርሶ መልስ ትራንስፖርትም ሆነ ሳውዲ ለሚቆይበት ቀናት ለሚያገኘው አገልግሎት 88 ሺ 600 ብር ይከፍላል። ስለ ሽብሩ ለዶችቭለ ሪያድ